ቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በዛሬው ጳጉሜ 1 2010 ዓ.ም ምሽት ዝግጅታችን የኢንጂነር ስመኛው ሕልፈተ ሕይወት በራሳቸው እጅ መሆኑን ፖሊስ አስታወቀ። አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመታ መሆኑን በፎረንሲክ አጠቃላይ በፎረንሲክና በሆስፒታል ደረጃ የተደረሰባቸው የመመሪያ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ የባለሙያዎች እንደገለጹት በምንም መልኩ ቪኤት ቶዮታ የተባለው መኪና የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማላቸው ዝርዝሩን ይዘናል። በሌላ ዘገባችን ደግሞ በባህር ዳር የሚገኙ ተፈናቃዮችን አነጋግረናል። ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ ሶስት መቶ ህዝብ ነው የሚይዝ ሶስት መቶ ህዝብ ነው ያለበት። በሰባቱ በትናንሽ ድንኳኖች ደግሞ 72 ህዝብ ነው ያለ እዚህ ሶስት መቶ ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ፣ ይሄ ተባይ በጣም እኛን ሌላ አስጊ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ። ነው ሰዓት ከበቃን እህትማማችነትን እናጠናክር የጳጉሜ ወር የሚል ዘገባና አክሊል ሰለሞንና ህሊና ብርሃኑን የያዘ ዘገባ ይኖረናል። ወደ ካሜሮን ተጉዘን የቴክኖሎጂ ጉዳይንም እንዳስሳለን። እንግዲህ ለዚህ ሰዓት ከበቁን ነው። አዎ ሁሉንም እንግዲህ ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በኒውዮርክ ታይምስ ጋዜጣ የአስተያየት አምድ ላይ ፕሬዚዳንት ትራምፕን የአመራር ዘይቤ እርባና ቢስ ብሎ ስሙ ባልተገለጸ ሰው የወጣው ጽሁፍ ከፍተኛ የአስተዳደሩ ባለስልጣናት እኔ አይደለሁም እያሉ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝታቸው ላይ በሰጡት አስተያየት ጽሁፉን አሳዛኝ ካሉ በኋላ ሚዲያውም አስተዳደሩን ለመጉዳት የሚያደርገው ጥረት አሳሳቢ ነው ማለታቸው ተጠቅሷል። ምክትል ፕሬዚዳንት ማይክ ፔንስም በ በኩላቸው የባሰበት የአማተር ስራ ብለውታል። የብሔራዊ ስለላ ዳይሬክተሩ ዳን ኮትስ በበኩላቸው ባወጡት መግለጫ ኒውዮርክ ታይምስ ላይ የወጣው አምድ የተጻፈው በኔ ወይም በኔ ምክትል ነው የሚባለው ፈጽሞ ውሸት ነው ብለዋል። የመከላከያ ሚኒስትሩ ጂም ማቲስ፣ የተባበሩት መንግስታት ድርጅት አምባሳደር ኒኪ ሄይሊ፣ የገንዘብ ሚኒስትሩ ስቲቭ ሙኑቼን፣ የሀገር ደህንነት ሚኒስትሯ ክሪስቲያን ኔልሰን እና ሌሎችም ሚኒስትሮች እንዲሁ አስተባብለዋል። ኒውዮርክ ታይምስ በበኩሉ ጽሑፉን ያወጣው ከፍተኛ የትራምፕ አስተዳደር ባለስልጣን ስሙ ይፋ ከተደረገ ስራው ላይ ከባድ አደጋ ያስከትልበታል ብሏል። በሌላ ዜና የዩናይትድ ስቴትስ ኮንግረስ የመወሰኛ ምክር ቤት የፍትህ ኮሚቴ ዛሬ አርብ የጠቅላይ ፍርድ ቤት ዳኝነት እጩን ብሬት ካቫኖን ከሚያውቋቸው ሰዎች የምስክርነት ቃል ያዳምጣል። ካቫኖ ትላንት ሐሙስ ለሶስተኛ አከታታይ ቀን ለኮሚቴው ቃላቸውን ሰጥተዋል። የዳኝነት ስራዬን በነጻነት የማከናውን ነኝ ብለው ያወጁት ካቫኖ ፕሬዚዳንት ዶናልድ ትራምፕና የምርጫ ዘመቻቸውና የሩሲያ ግንኙነትን በተመለከቱ ጥያቄዎች ቁርጥ ያለ ቁርጥ ያለ መልስ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ነጻ ዳኛ ነኝ፣ ታማኝነቴም የዳኝነት ነጻነቴን ሕጉ በተጻፈው መሰረት እንድከተል ለደነገገልኝ ለሕገ መንግስቱ ነው ሲሉ እጩ ዳኛ ለፍትህ ኮሚቴው ቃላቸውን ሰጥተዋል። የዩናይትድ ስቴትስ አቃቢያን ህግ በአንድ የሰሜን ኮሪያ ዜጋ ላይ በኮምፒውተር መረጃ ስርቆት ወንጀል ክስ መስርቷል። አቃቢያን ህጉ እንዳሉት ፓርክ ጂን ሂዮክ የተባለው ሰው እንደ አውሮፓውያን አቆጣጠር በ2014 በሶኒ ፒክቸርስ ኩባንያ በ2016 ደግሞ በባንግላዴሽ ማዕከላዊ ባንክ ላይ የተካሄዱትን ጨምሮ በቅርብ ዓመታት ስፋት ያለው የሳይበር ጥቃት ተግባር እየፈጸመ ነው የኮምፒውተር ፕሮግራም ባለሙያ የሆነው ተከሳሹ በሰሜን ኮሪያ መንግስት ድጋፍ የሚንቀሳቀሰው ላዛሮስ ግሩፕ የተባለ የሳይበር ጥቃት አካሄጅ ቡድን አባል መሆኑም ተናግሯል። በመጨረሻም ለረጅም ጊዜ ሲጠበቅ የቆየው የፕሬዝዳንታዊ ምርጫ ዘመቻ በቅርቡ በምትጀምረው የኮንጎ ዴሞክራሲያዊት ሪፐብሊክ ፖሊሶች ለሰላማዊ ተቋሞ የወጡ ሰልፈኞችን ለመበተን ኃይል ተጠቅመዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ወነጀለ። የኮንጎ ፖሊሶች ሲቪል ማህበረሰብ ድርጅቶችና ተቃዋሚ የፖለቲካ ፓርቲ ፓርቲዎች የሚያካሄዷቸውን ሰላማዊ ተቃውሞች ለማፈን የሀይል ታክቲክ መጠቀሙ በጥልቅ አሳስቦናል ብሏል። ለዛሬ የያዝንላችሁ እንግዲህ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማላ እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. የምትከታተሉት የጋቢና ቪኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። በቅርቡ ህይወታቸው ያለፈው የህዳሴው ግድብ ኃላፊ የሆኑት ኢንጂነር ስመኘው የህይወታቸው ያለፈው ራሳቸውን በራሳቸው አጥፍተው ነው ሲል ዛሬ ሪፖርት ያደረገው የፌዴራል ፖሊስ ኮሚሽን አስታወቀ። መለስካቸው አምሀ ዝርዝሩን ከአዲስ አበባ ልኮልናል። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል ዘይኑ ጀማል ከሌሎች ከፍተኛ ፖሊስ መኮንኖች ጋር በመሆን ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ ምርመራ ማረጋገጡን ተናግረዋል። ሐምሌ 19 ቀን 2010 ዓ ም የሕዳሴው ግድብ ዋና ሥራ አስኪያጅ የነበሩት ኢንጂነር ስመኘው በመኪናቸው ውስጥ ሞተው እንደተገኙ ከታወቀ በኋላ ከፌዴራልና ከአዲስ አበባ ፖሊስ ኮሚሽን የተውጣጣ አንድ ጠንካራ የምርመራ ቡድን አቋቁመናል ያሉት ኮሚሽነር ጄኔራል ኢንጂነር ስመኘው በቀለ ከጉባ ቤንሻንጉል ጉሙዝ ክልል አዲስ አበባ ከገቡበት ሐምሌ 12 ቀን 2010 ዓ ም ሕይወታቸው እስካለፈበት እስከ ሐምሌ 19 ቀን 2010 ዓ ም የነበረው እንቅስቃሴያቸው በዝርዝር መመርመሩንም አስታውሰዋል ሐምሌ 18 ቀን ምሽት ደግሞ በተለይ ለትልቁ ልጃቸው የስንብት አይነት መልእክት እንደነገሩት የፖሊስ ምርመራ ውጤት ይናገራል ብለዋል። አሟሟታቸውን ደግሞ እንደዚህ ገልጸውታል። አሟሟታቸውን በተመለከተ ኮንታክት ሾት የሚባለው አስደግፎ የተመታ መሆኑን በፎረንሲክ አጠቃላይ በፎረንሲክ እና በሆስፒታል ደረጃ የተደረሰባቸው የምርመራ ውጤቶች ድምዳሜ ላይ ደርሰናል። መኪናውን በተመለከተ የባለሙያዎች እንደገለጹት በምንም መልኩ ቪኤይት ቶዮታ የተባለው መኪና ሞተር እየሰራ ከውጭ በኩል ማንም ሰው ዘግቶት ሊሄድ እንደማይችል በጽሁፍ ጭምር በሞንቱ በደብዳቤ ጭምር ተገልጾልናል። ስለዚህ አጠቃላይ ድምዳሜዎቹ ሲታዩ ኢንጂነር ስመኘው በቀለ በሰው በደረሰባቸው ጉዳት ሕይወታቸውን እንዳላለፈና አብዛኛው ኢንዲኬሽኖቹ ራሳቸውን እንዳጠፉ የሚያመላክት እንደሆነ ነው። ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን ፖሊስ በምርመራው አረጋግጫለሁ ያለ ቢሆንም ለምን የሚለውን ጥያቄ ግን ሙሉ በሙሉ ለመመለስ አሁንም ገና የሚቀር ስራ እንዳለ ነው ያስታወቀው ኮሚሽነር ጄኔራል ዘይኑ ጀማል። ለዚህም ሰፋ ያለ ማብራሪያ ነበር የሰጡት። ለምን ወደዚህ ደረጃ ደረሱ የሚለው ነገር በአብዛኛው ከስራ ቦታቸው ጋር ተያይዞ ያሉ ሁኔታዎች አሉ። እነዚህ ሁኔታዎች በእርግጥ በዝርዝር እንደገና መመርመር እና መጣራት ያለባቸው ሰፊ ጊዜ ሊወስዱ የሚችሉ የተጀመሩ የምርመራ ስራዎች ያሉ ቢሆንም ግን ፕሪሊሚናሪ ኢንዲኬሽኑ ከዛ ከስራቸው ቦታ ጋር ተያይዞ በተለይ የህዳሴ ግድቡ የስራ አፈጻጸም መዘግየት ጋር ተያይዞ ጋፕ መፈጠሩ፣ ጋፕ ብቻ አይደለም፣ መንግስትን ብዙ ኮስት ማድረጉ ብዙ ገንዘብ፣ ብዙ ወጪ፣ ተጨማሪ ወጪ ማስከተሉ ጋር ተያይዞ፣ ከሜቴክ ጋር ተያይዞ ኤሌክትሮ ሜካኒካል ስራውን በተመለከተ ያለው የአፈጻጸም ደረጃ በጣም ዝቅተኛ መሆኑ የተከፈለው ገንዘብ ደግሞ በጣም ከፍተኛ መሆኑ ገንዘቡ ደግሞ ያለሳቸው ኦቶራይዜሽን የማይከፈል መሆኑ፣ ስለዚህ ስራው ዝቅ ማለቱ የተከፈለው ገንዘብ በጣም ከፍተኛ መሆኑ ከሳሊኒ ደግሞ ተጨማሪ ወጪ ስራው በመዘግየቱ ምክንያት በሳሊኒ በኩል ከሁለት መቶ ሃምሳ ሚሊዮን ዩሮ በላይ ቫሬሽን የሚባለውን መጠየቁ እነዚህ እነዚህ ነገሮች ተዳምረው በኢንጂነሩ ላይ ከፍተኛ የሆነ መጨናነቅ የፈጠሩ መሆኑን የምርመራው ውጤት ያመላክታል። ግን እነዚህ ነገሮች ገና በዝርዝር በተቋቋመው የምርመራ ቡድን ተጣርተው በቀጣይ ለሕዝባችን የምንገልጽ መሆኑን እናመለክታለን ፖሊስ ለምርመራ ከተጠቀምባቸው ግብዓቶች አንዱ ሰነዶች እንደነበሩም ታውቋል ከእነዚህ ሰነዶች መካከል ኢንጂነር ስመኘው ለተለያዩ አካላት የጻፏቸው በካኪ ፖስታ የታሸጉ ሰነዶች እንደነበሩ በአጠቃላይ ተገልጿል ጋዜጠኞች የእነዚህ የጽሑፍ ሰነዶችን ይዘት ለማወቅ ጥያቄ አቅርበው ነበረ ኮሚሽነር ጀኔራሉ በዚህም ላይ ማብራሪያ ሰጥተዋል። ካኪፖስታ ውስጥ የተገኘው ማስታወሻ አብዛኛው ከስራቸው ጋር የስራ ጫናቸውን በተመለከተ የሚገልጽ ነው እና መጨረሻ ያው ስለ ቤተሰባቸው ልጆችና አደራ ምናምን የሚል ነገር እና ወደ ውጭም ለመውጣት ይፈልጉ እንደነበር ግን ያው መውጣቱም ብዙ እንትን እንዳላላቸው ሁኔታው ምቹ እንዳልሆነ ውጭም ቢወጡም ያው ለኢትዮጵያ ሕዝብ ወጥተው ምን ሊሉ እንደሚችሉ ያጡ ይመስላል። እንደዚ አይነት ይዘት ያለው ማስታወሻ ነው የተዉት እና ማስታወሻቸው ግን በጣም የሚገርማቸው ነገር ለሞት የሚያበቃቸው በማስታወሻው ላይ ለሞት የሚያበቃቸው ነገር የሚገልጹት ነገር ብዙ ነገር ለምን እንደሚሞቱ አልገለጹም። እዛ ብዙ አልገለጹም፣ ግን ከስራቸው አካባቢ ያሉ አንዳንድ ነገሮች ላይ የተወሰኑ ነገሮች ያነሳሉ እንጂ ከዛ ውጪ ብዙ ለምን እንደሚሞቱ አሳማኝ የሆነ የመሞታቸው አሳማኝ የሆነ ምክንያት ማስታወሻቸው ላይ የለም። ምክትል ኮሚሽነር ጀኔራል ተኮላ አይፎክሩና ኮማንደር አለማየሁ ኃይሉ በበኩላቸው በዚህ ጋዜጣዊ መግለጫ ላይ እጅግ ዝርዝርና ቴክኒካዊ ማብራሪያ ሰጥተዋል። በአስከሬን ምርመራው በጥይት ተመትተው እንደሞቱ የተተኮሰውም በአካል ላይ በማስደገፍ ተኩስ ወይንም ኮንታክት ሾት መሆኑን መሳሪያውም ኮልት 38 የተባለ በ2000 ዓ.ም በስማቸው የተመዘገበ የራሳቸው ሽጉጥ መሆኑን፣ ሞተው የተገኙበት መኪና ሞተሩ ያልጠፋና ከውስጥ ሁሉም በሮች የተዘጉ መሆናቸው፣ እንዲሁም ሌሎች ማስረጃዎች ያለ ጥርጥር የሚያረጋግጡት በሚያሳዝን ሁኔታ ኢንጂነር ስመኘው በቀለ የራሳቸውን ሕይወት እንዳጠፉ መሆኑን መኮንኖቹ አብራርተዋል። ጋዜጠኞች ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ አዲሱን ጠቅላይ ሚኒስትርና ለውጡን ለመደገፍ በወጣው ሕዝብ ላይ የተሰነዘረውን ጥቃት ማን ፈጸመው፣ ማን አቀነባበረው፣ ማን አቀደው ለሚለው ተጠርጣሪዎች ፍርድ ቤት እየቀረቡ ቢሆንም ፖሊስ ያለው ነገር እንዳልነበረ በማስታወስ ጥያቄ አንስተው ነበረ። ከኮሚሽነር ጀኔራል ዘይኑ መልስ ሰጥተዋል። ያው ቅድም እንደነገርኳችሁ እውነትን ፍለጋ ፕሮፌሽናል በሆነ መንገድ እውነትን ፍለጋ ማካሄድ በጣም ብዙ ጊዜ ይፈጃል። እዚህ ሀገር ይህን ነገር ብዙ የተለመደ ስላልሆነ ከዚህ በፊት የነበረው የምርመራ ሂደት አንዳንድ ፕሮፌሽናሊዝም የጎደላቸው ነገሮች በአሁን ሰዓት እያደረግን ያለ ነው። ፍጹም ህጋዊና ህጋዊ የሆነ በጣም ሙያዊ በሆነ መንገድ ነው ምርመራዎች እያደረግን ያለ ነው። ምርመራዎቻችን በጣም ትዕግስት የሚጠይቁ ናቸው። ስለዚህ በወቅቱ በምርመራ የደረስንባቸው ነገሮች በፍርድ ቤት በየጊዜው እየተገለጹ ያሉ ነገሮች አሉ። ሌሎች ደግሞ ያልደረስንባቸው ጉዳዮች አሉ። አሁን ይሄ ነው ብዬ ብነግራችሁ የምርመራውና የፍርድ ሂደቱን የሚያዛቡ ጉዳዮች ብዙ ጉዳዮች አሉ። ስለዚህ ምርመራው በተገቢው እንዲጠናቀቅ በትዕግስት መጠበቅ የሚጠይቀን ስለሆነ ምርመራውን በትዕግስት ብንጠብቅ ፖሊስ ኢንጂነር ስመኘው በቀለ ለምን የራሳቸውን ህይወት አጠፉ ለሚለውና ለዚህም ተጠያቂው ማነው ለሚለው ጊዜ ቢወስድም መልስ ለመስጠት ቃል ገብተዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ከተለያዩ ቦታዎች ተፈናቅለው በባህርዳር የሚገኙ ተፈናቃዮችን ባህር ዳር የምትገኘው ባልደረባችን አስቴር ስዩም አነጋግራ ተከታዩን ዘግባለች። በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው ከቤንሻንጉል ጉምዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከአምስት መቶ በላይ የሚሆኑ ተፈናቃዮች የሚኖሩት ከባለፈው ግንቦት ወር ጀምሮ መጠለያ ጣቢያው ሁለት ሲሆን አንዱ የመማሪያ ትምህርት ቤት፣ ሁለተኛው ደግሞ ድንኳን ውስጥ ነው። በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስታውቃለሁ። ወጣት መሀሌት እርገትና ሌሎች ተፈናቃዮችን ስለ ኖሯቸው ጠየኳቸው። ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ ሶስት መቶ ህዝብ ነው የሚይዝ። ሶስት መቶ ህዝብ ነው ያለበት። በሰባቱ በትናንሹ ድንኳኖች ደግሞ ሰባ ሁለት ህዝብ ነው ያለ። እዚህ ሶስት መቶ ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ፣ ይሄ ተባይ በጣም እኛን፣ ሌላ አስጊ ቦታ ላይ የተስቦ በሽታ፣ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው ብዬ ነው የምገልጸው። እዚህ ከመጣሽ ምን ያህል ጊዜ ሆነሻል? ግንቦት 13 ነው የገባን እዚህ እና እንዴት ነው ኑሮ ተመችቶሻል? ምን ይመቻል ደግሞ እዚህ ምንም ይመቸናል። ሽሮ ይሄ ነው። ልጆቻችን እየታመሙ ነው። ልጅ የራሱ ታሟቂም ቤት ሰገራ ያው ነበር። ጡት ብቻ ነው። ማታ ሽሮ ቀን ሽሮ ነው የሚበሉ። እንደ አዋቂው ማንም ምግብ እንኳን እንደ ሌላ ነገር ወይም ዳቦ ወይም እንዲ አይበሉም። የተኛንበት ቦታ ተባይ ፈጥሮ እከክና ሌላ ነገር እየተላለፈብን ነው በተባይ ምክንያት። ተባዩም ገደለ ሌላው ቀርቶ እና መፍትሄ እን ፈላጊዎች ነን። እንደዚህ እየሆን ምን በላው ከምግቡማ አንጻር ስንታከም መድኃኒቱን ስንሰጣችሁ እናንተ መድኃኒቱን እየሰጣናችሁ ነው፣ ግን ከምትበሉት ምግብ ጋር መድኃኒቱ አልህ አይደላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናቸው ሰጠናቸው ነው እየደበቅንባቸው ነው እያሉ እያሉ ነው። ግን አንዳንድ አንድ ያለ መማርና ያለ አማወቅ ሰዎች ደግሞ የሰጣችሁን መድኃኒት አላዳነንም ከምግቡ ጋር ስለማያደላቸው ከጤና እንትኖች ጋርም ራሱ ግጭት እየፈጠረብን ነው ያለ እያከሙንም አላከማቸውንም እያለ እኛም እነሱ እንኮን ናቸው ምግቡና መድኃኒቱ ኩላለልን እያለ ስለሆነ ነው። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አማረ ሀይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱ። መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ጥለሽ ነው የምትመጪው፣ ንብረትሽን ናታሽ ነው የምትመጪው። ቤተሰብም በተለያየ መንገድ ሌላ የሚችልበት እድል አለ እና ከኛ አኳያ በቀን ሶስት ጊዜ ምግብ እናቀርባለን፣ አልፎ አልፎ ለህፃናትም ብስኩት፣ አልፎ አልፎ እንዲሁ ሳሙናም፣ ብርድ ልብስም ለማቅረብ ጥረት አድርገናል። ከዛ ባሻገር ያው የመጠለያ አሸራ እርግጠን እዛ እንዲቆዩ ነው ለማድረግ እየሞከርን ነው ያለ። ነው አሁን ስቃይ ላይ ነን፣ አልተመቸንም እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩም ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ሰው ሊያስብ አይችልም። በቀን ሶስት ጊዜ አውሽሮ ነው የምናቀርበው ጥራት ወስደን እና በቀን እስከ ሀያ ስምንት ሰላሳ ሺ ብር ነው የምናወጣው ለሶስት ጊዜ የሚል ማለት ነው። ተፈናቃዮቹ ወደ መጡበት ቀይ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩኝ። ታዲያ ለምን አትሄዱም አልኳቸው። አሁን ምን የምለው በቃ ሂዱ የሚባለው ወደፊትም አይመቸንም። ወደዚያ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁለን እዚያ አንሄድም። የአንድ ሰው ልጅ ወይነን፣ የአንድ ደጋዳ ሞት ወይነን በዚህ ያበቃል። ግን አንቺ መመለስ ትፈልጊያለሽ? አሁን እኔ አልመለስም። ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬን የመጣው አለድም እንግዲህ አባቴን ቀብሬበት የመጣ ወንድሞቼን ቀብሬበት የመጣው ነው። ወደዚያ አልሄድም። የተፈናቃዮቹን ፍላጎት ለአቶ አማረ ገልጭ የላቸው ነበር። ለሁሉ ተፈናቃይ የአማራ ክልል ተፈናቅሎ የሚመጣ ሰው ደግሞ መሬት ሰጥቶ ክልሉ ፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለ፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው። የተወሰነ አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙ በጣም መሬት አምዱ ይላሉ። ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው። ተፈናቃዮቹ ቀድሞ ወደነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም፣ ኑሮንም ሀ ብሎ መጀመር ይከብዳል እያሉኝ ነው። ያው በባለፈው ያው ቡንሻንጉል ጉሙዝ ሂጅ ነበረ። ያው ካሳ ድንገት የልጆች ማሳደጊያ አለ ብዬ ሂጅ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ያው ምንም ነገር የለም የተደረገልኝ ምንም፣ የልጆች ሶስት ቤተሰብ ሂጅ አንድ መፍትሄ የተሰጠ የለም። ስለዚህ ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው። እንደዚህ ደግሞ አንድ ነገር የተባለ የለም። ምን ያህል ጊዜ ቆይተሽ መጣሽ? ያው ሰሞኑን ሶስት ሰንበት ነው ያህል እንጂ ከመጀመሪያ እንደሞተ ፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ ያው እዚያ ቤት እየተሻራለች ነው ምናምን ሲሉ ውጀ ነበር። ምንም አልተሳቀም። በቃ እንደ ድሮ ነው። ሰላም አልተፈጠረም። በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ ማቋቋሚያ እንደሚሰጠን እርሻውን ቢቻል በሬ ይገዛል ባይቻል ደግሞ መኪና ወቅቱ ሳይሄድባችሁ አዝምራችሁ እንድትከርሙ ኩንትራት አስር መኪና ለጊዜው ብለው አባዋ የሚራሱ ያለውን ነገር ሲሉ ለእኛ እውነት መስለን አድርሰውን በህዱ በአራተኛ ቀኑ አዝሮ ተመለሱ። አባዋን እንደው እርቅ ቢኖርስ ሄደህ መስራት ትፈልጋለህ? ሰላም ቢፈጠር አይኔ ምንም ነገር እኔ ምንም ያን ቦታ ላይ እኔ እንትን ማለት አልፈልግም። ግን የእድሁትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ አንድ ቦታ፣ ሁለት ቦታ፣ ሶስት ቦታ አለኝ ብሰራውም እዚያው ጥጃው ስለመጣሁ ለበይ በንብረቴ ማልኮራበት ሆነ። በቤቴ ማላዝበት ሆነ። ምን አደርጋለሁ? እኔ በሀገሬ ላይ መኖር እፈልጋለሁ ላለው ነገር መጠለያም ሆነ ቦታ አግኝቼ በሀገሬ ላይ እኔ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ እኔ ምንም ነገር ምንም ውስጤም ላሳምነው ብሎ ውስጤ ማያምነው። የክልሉ መንግሥት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ። አሁን ወደዛ ለመመለስ ስጋቱ ካለ ነጻ ወደሆነው አካባቢ ነዚህ ደጋ ዳሞት፣ ሰቀላ፣ ቋሪት አልፎ አልፎ ደንበጫ፣ እነዚህ አካባቢዎች ናቸው። ምዕራብ ጎጃም አብዛኛው የተወሰኑ ስራ ጎጃምም አሉ እና ይሄን ነው ውሳኔ ልነገር ነበር ዛ ሰብስበናቸው ይነበር። አሁን ምንድነው የሚሆነው ቦታ ማመቻቸት አይደለም። አሁን ሰሜን ወሎም ያለው ልምድ ሰዎቹ መጡ ወደ ቤተሰቦቻቸው ገቡ። ሳጎት ሊሆን ይችላል። አባት እናት የሌለው ከሆነ ያደገበት ሰፈር አለ። ማንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰውም እርስ በእርሱ የሚረዳዳ ስለሆነ የተወሰነ ጊዜ የሚቆይበትና ቀለብ ግን እኛ የምናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ኑሮ ቤት ተሰርቶላችሁ አይነት ነገር ሊሆን አይችልም፣ አይደለም የተባለው። ከዛ ነው ዘላቂ የሚሆነው ምንድነው ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንም ሰው የትም ቦታ ሂዶ ሰርቶ የመኖር መብቱ እንዲጠበቅ ማድረግ ነው። ሰው ታው ሲረጋጋ ሰው ወደ ቀልቡ ተመልሶ ይሄ አማራ ነው፣ ይሄ ጉሙዝ ነው፣ ይሄ ኦሮሞ ነው፣ የትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን የማስወገድ ፍቅርን የማዳበር እንቅስቃሴ በሀገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር የድርጅት ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነው አካባቢ ሰው ተንትም ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት እንዳይደርስበት የማድረግ አቅጣጫ ውስጥ ተከትሎ ክልሉ እየሰራ ነው። በክልሉ ባህር ዳር ያሉትን ጨምሮ በሰሜን ወሎ ከ3 ሺህ በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ ያገኙ ተፈናቃዮች እንዳሉ ከጽህፈት ቤቱ ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። እህትማማችነትን ሴት ለሴት የመተጋገዝ ባህልን ለማበረታታት እህቴ በሚለው የአማርኛ ቃልና ሀሳብ ላይ አዶዬ የአፋን ኦሮሞ ቃልና ባህልን አካተው አዳነይን ደግሞ ከትግረኛ ቃል መርጠው የሴቶችን ጓደኝነትና መልካም ግንኙነትን ለማጠናከር በጳጉሜ ወር ንቅናቄ መጥተዋል። ወጣቶቹ ወደ ሰላሳ የሚሆኑ ወጣት የተማሩ ሴቶችን አሰባስቦ የያዘው የቢጫ እንቅስቃሴ ቡድን አባላት በማስተማር በማንቃትና በሰብአዊ መብትና በስርዓተ ጾታ ጉዳዮች ላይ ይሳተፋሉ። የዚህ የጳጉሜ ወር የአምስት ቀን እንቅስቃሴያቸው የዚህ ስራቸው አካል እንደሆነም ይናገራሉ። አክሊል ሰለሞን የሰብአዊ መብቶች ሕግ ባለሙያና መምህርት ናት። ህሊና ብርሃኑም የሕግ ባለሙያና መምህርት ናት። በስርዓተ ጾታ ሕግ ላይ አተኩራ ትሰራለች። ሁለቱም በሀገር ውስጥና በውጭ ሀገር ዩኒቨርስቲዎች ትምህርታቸውን ተከታትለው ወደ ኢትዮጵያ ተመልሰው ለሌሎች ሴቶች ማስተማር ማሳወቅና የማህበራዊ አገልግሎት ይሰጣሉ። በማህበራዊ ሚዲያና በተለያዩ የውይይት መድረኮች ላይ እያደረጉት ስለሚገኙት እንቅስቃሴ ጠይቄያቸዋለሁ አለው። አክሊል ሰለሞን ስለ ጳጉሜ ንቅናቄ ከምታብራራበት ትጀምራለች። የጳጉሜ ንቅናቄ አላማው በፆታ እኩልነት ላይ የተለያዩ ጉዳዮችን እያነሱ ውይይትን መፍጠር መድረክ መፍጠር ነው። በዋናነት አላማው ብዙ ርዕሶችን ያነሳል እና በነዛ ርዕሶች ዙሪያ እየተወያየ አዲስን አመት ልክ ጳጉሜ መጨረሻ ወር እንደመሆኑ መጠን ጳጉሜን ደግሞ በተሻለ በተሻለ ንቃት ለመጀመር ነው። ፋግማ ይንቅናቄ ምን አደርገው በዋናነት አላማ ህሊና እዚህ ላይ የምትጨምሪው ነገር አለሽ? የጳጉሜ ወር የመጨረሻ ወር ነው። አንደኛም ሁለተኛ፣ የሁሉም ወር ጾታን በተመለከተ መወራት አለበት ብለን እናስባለን። ከመፍተር ምስገባሩ ነገር ግን የመጨረሻው ስለሆነ አመቱን ሙሉ ያላረግናቸው የቆጡ የቀሩ ነገሮች ካሉ እኩልነትን በማምጣት በተለይ ደግሞ የስራት ተኩልነትን በማምጣት የቀረ ያላረግነው ነገር ካለ እንድንተዋወስ ና ሰቡ ነቃ ብሎ መልካም የሆነ አመት እንዲጀምር ስበለጠ ደግሞ ስቶች ና የስራጥ በጉዳይ እንዳይረሳ እንዳይዋጥ የምናረገው ማለት ነው። እዚህ የቅስቀሳችሁ ላይ የተጠቀማችሁት የቅስቀሳ መንገድ አለ። ለምሳሌ እህቴን በአማርኛ ወደ ኦሮምኛ ና ወደ ትግርኛ ቀይራችሁ እነሱን ነገሮች ቀስቀሳ እያደረጋችሁበት ነው። እና እስቲ አክሊል ንገሪ፣ ስለ እነዚህ መልእክቶች በጳጉሜ የምናደርገው ምንድነው? አምስቱን ቀናቶች ለተለያየ ነገር እንመድባቸዋለን እና የተለያዩ ርዕሶች እንሰጣቸዋለን እያንዳንዱን ቀን የመጨረሻውን የአምስተኛውን ቀን ደግሞ ለሚቀጥለው ዓመት ለጾታ እኩልነት ምን አይነት አስተዋጽኦ እንደምናበረከት ቃል ኪዳን የምንገባበት ቀን ነው። የመጀመሪያው ቀን በሴቶች መካከል ትማማችነትና መልካም ግንኙነትን የማበረታታት ነበረ። ብዙ ጊዜ ምንድነው የሴቶች ግንኙነቶች ልክ መጥፎ እንደሆኑ ተደርጎ በማህበረሰቡ የሚነገረው። ሚዲያም ደግሞ የምን ነው የሚያሳየው ብዙ ፊልሞቻችን ድራማዎቻችን የሚያሳዩት የሴት ግንኙነቶች ጓደኝነትም ሆነ በሌላ በስራ መደብ ቢሆን ግንኙነቶች ጥሩ እንዳልሆነ ነው። እና ይህንን ሀሳብ የመቀየር ሴቶች መካከል ጥሩ ጓደኝነት ጥሩ ግንኙነት እንዳለ የማስተዋወቅ ከዚያም ደግሞ ማበረታታት ሴቶች ለእርስ በርስ እንዲጠጋገፉ እንዲጠባበቁና አንዳቸው ለአንዳቸው መከታ እንዲሆኑ የማበረታታት ነገር ነበረ። ለዚህም እህት ማማችነትን የማበረታታት አላማ ብለን እህቴ እያለን ሴቶች በጣም ግንኙነት ያላቸው ከማን ጋር እንደሆነ ከማን ሴት ጋር እንደሆነ እንዲነግሩን ነበር ያበረታታ ነው። እና የተለያዩ ጥናቶች ሲሰሩ በሴቶች ንቅናቄዎች ላይ ያወቅ ነው ነገር ምንድን ነው ባህላዊ እኛ ሴቶች መልካም ግንኙነት የሚያበረታታ ይህንን የሚደግፍ ባህል እንዳለን ነው እና በኦሮሞ ባህል ለምሳሌ አዶዬ ማለት ይሄኛው ነው የሴቶች የጠበቀ ግንኙነት እርስ በርስ ለመጠባበጥ ለመደጋገፍ ብዙ ነገር ቃል የሚገቡበት ጥብቅ ጓደኝነት መሰረት ነው። በትግራይም ደግሞ አዳና የሚባል ባህል አለና ሴቶች አሁንም ጥሩ የሆነ ጥብቅ የሆነ ግንኙነት ለመመስረት ሠርቱበት ባህል ነው እና እነዚህም ባህሎች የማሳደግ የመኮትኮት ነገር ብንሰራ እና በሴቶች መካከል ያለውን እህትማማችነትና የመደጋገፍ ባህል ብናዳብር ይህንንም የተለመደ መጥፎ ግንኙነት አላቸው ሴቶች የሚለውን ነገር አስተሳሰብ መቀየር፣ ብለን ነው። ህሊና፣ ምን ያህል ተሳትፎ አገኛችሁ በዚህ በማህበራዊ ሚዲያው ላይ? አዶዬ አዳነይ፣ እህቴ የሚል አድርጋችሁ ፎቶዎችን፣ የአንቺ እህት ማናት፣ እህትማማችነት እንደዚህ የሚሉ በምስሎች የታገዙ ቅስቀሳዎችን ስታደርጉ ነበር እና ሌሎች ሰዎች ተሳትፎ አደረጉ ወይ ሀሳባቸውን ሰጡበት ወይ ያው እኛም ይህንን ማድረግ የምፈልገው ከኛ ውጭ ላለ ላለ ሰው ነው። እርስ በርሳችን ለመደጋገፍ ወይም አስራ አምስታችን ይሄን አድርገናል ለመታየት ሳይሆን ከኛ ውጭ ያለው ሰው ምን ያህል ተሳትፏል የሚለውን ነው የምናየውና ትናንትና በህትን ማማችነት የሚለው አይዲያ ለብዙ ሰው ተቀባይነትን አግኝቷል። ብዙ ሰው ፈልጎታል፣ ይወዶታል እንዳየነውም ደግሞ ፌስቡክ ላይ ብዙ ሰው ሼር አድርጎታል። ከምንም በላይ እኛ ከምናስበው እና ከጠበቅነው በላይ የራሳቸው ያደረጉት ብዙ ሰዎች አሉ። በራሳቸው መልኩ ወስደው በራሳቸው መልኩ አቅርበውት እኛ እንዲያውም በጣም ወደ ነው ወደ ራሳችን ቴሽ ያደርግላቸውን ሰዎች አሉና ከምናስበው በላይ ትልቅ ተቀባይነትን አግኝቷል ብለን እናስባለን። ያየነውም ምሱም ነው። ይህንንም ደግሞ ትራክ ለማድረግ ሀሽታጎች እንጠቀማለን። የጳብሚ ንቅናቄ በጳብሚ አክቲቪዝም ኢትዮጵያ ያስፈልግልና በዛ ላይ ብዙ ሰዎች እንደተሳተፉ ለማየትናል። ሁለታችሁም ችግሮቹን አንስታችሁታል። እነዚህን ችግሮች ለመቅረፍም ይመስለኛል እነዚህን እንቅስቃሴ የምታደርጉትና ሌላ ጊዜ በስፋት ይዘናችሁ እንመለሳለን። እንቅስቃሴያችሁን ማሳወቅ፣ ማስተማር የምትፈልጉትን ጉዳይ አንስታችሁ በሌላ ውይይት ታለ እንመለስበታለን። ለዛሬ አክሊል ሰለሞንና ህሊና ብርሃኑ ለሰጣችሁን ማብራሪያ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል አብሮ ነበር። የስርጭት መሐንዲሱ ሲድራ ፍራንክሊንም አብሮ ነበር። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።